The voice of a man. ባለፈው ሳምንት ሐሙስ ጥር 20 2013 ዓ.ም በኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን የተመራ ቡድን አትላንቲክ ካውንስል የተሰኘ የዩናይትድ ስቴትስ የሀሳብ አብላዮች ተቋም ባዘጋጀው የበይነ መረብ ውይይት ላይ ትግራይ ክልልን በተመለከተ ለሚነሱ ጥያቄዎች ማብራሪያ እንደሰጠ በሚኒስትሩና በካውንስሉ ድረገጽ ላይ ይፋ ተደርጓል። ለአንድ ሰዓት በቆየው በዚህ የጥያቄና መልስ ውይይት ላይ ከአዲሱ ፕሬዝዳንት ጆ ባይደን አስተዳደር አባላትና እንደራሴዎች መካከል የተገኙ እንደነበሩ የውጭ ጉዳይ መስሪያ ቤት ያወጣው መግለጫ ያሳያል። በሌላ በኩል በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ ከአሜሪካ ድምጽ ጋር በስልክ በነበራቸው ቆይታ ወደ ሰላሳ የሚሆኑ ሰዎች እንደተሳተፉ አይቻለሁ ብለዋል። ሙሉ ዝግጅቱ እንደሚከተለው ተዘጋጅቷል። በዕለቱ በስብሰባው ላይ የተገኙት በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ የማብራሪያ መርሃ ግብሩ የተዘጋጀው መረጃ ለመስጠት እንደሆነ ከአሜሪካ ድምጽ ጋር በስልክ በነበራቸው ቆይታ ገልጸዋል። አሁን ወቅታዊ የሆኑ ሶስት ላሉ ጉዳዮች ማለትም የህግ ማስከበሩ፣ የታላቁ ህዳሴ ግድብ ውይይትና የኢትዮጵያና የሱዳን ድንበር ጉዳይ በተለያየ መልክ የሚሰራጩ ዘገባዎች ስላሉ የኢትዮጵያ መንግስትን ትክክለኛ ሀሳብና ስትራቴጂ እንዲሁም ደግሞ የወቅቱ እየሆኑ ያሉ ነገሮችን የተለያዩ አካላት የማስረዳት ጉዳይ ነው። እንግዲህ ቲንታንኮች እንደሚታወቀው ለአሜሪካ መንግስት የተለያዩ ሀሳቦችን ያቀርባሉ። ለኮንግረስም አስተዳደሩም ያቀርባሉ። ስለዚህ እነሱም ትክክለኛ ግንዛቤ እንዲኖራቸው ማድረግ በማስፈለጉ ነው ማለት ነው። ማብራሪያውን የሰጡት ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትር ደመቀ መኮንን የአስቸኳይ ጊዜ አዋጅ የመረጃ ፍሰት ቃል አቀባይ አምባሳደር ሬድዋን ሁሴንና የስደተኞችና ከስደት ተመላሾች ኤጀንሲ ዋና ዲሬክተር አቶ ተስፋውን ጎበዛይ ሲሆኑ ማብራሪያውን ለማዳመጥ የተገኙት ደግሞ የአዲሱ ፕሬዚዳንት ጆ ባይደን አስተዳደር ሰዎችና ከእንደራሴዎች እንደተገኙም በውጭ ጉዳይ መስሪያ ቤቱ ድረገጽ ላይ ሰፍሯል። እነማን ተገኙ? የአትላንቲክ ካውንስል ነው ተጋባዦችን የጠራው እናም በኢትዮጵያ መንግስት በኩል ኃላፊዎች ተገኝተው ነው ያስረዱ። ስለዚህ በአዲሱ የአሜሪካ አስተዳደር ውስጥ የተሳተፉ እነማን እንደሆኑ ማወቅ አልችልም። ትውቅም አላደረጉም ግን ያው እንደተገኙ አትላንቲክ ካውንስል በኩል እንኳን እንደናመጣችሁ ተብለው ቡና ተሰጥቷቸዋል። ጠቅላላ ወደ ሰላሳ ሁለት ሰዎች እንደዚህ የተሳተፉ እንደሆነ አይቻለሁ። ትግራይ ክልልን በተመለከተ ከዓለም አቀፍ ተቋማት በኢትዮጵያ መንግስት ላይ የሚነሱ ጥያቄዎች እና የሚሰነዘሩ ክሶች በዛ ያሉ ናቸው። በትግራይ ክልል ላይ ወረራ የተፈጸመው በኢትዮጵያ መከላከያ ሰራዊት ነው። ከዚያም የአማራ ክልል ልዩ ኃይልና የኤርትራ ሰራዊት በጋራ ሆነው ጥቃት ፈጽመዋል። መሰረተ ልማቶች ፈራርሰዋል። በአሁኑ ጊዜም ከአራት ነጥብ አምስት ሚሊዮን በላይ ሕዝብ አስቸኳይ የምግብ እርዳታ ያስፈልገዋል። ይህንን እርዳታ ለመስጠት የሚፈልጉ ዓለም አቀፍ ተቋማት ደግሞ እንደ ልብ ተንቀሳቅሰው እርዳታውን መለገስ አልቻሉም። በዚህም የተነሳ በአሁኑ ሰዓትም የሰብአዊ ቀውሱ እየተባ አባሰ ነው የወደፊቱም በአስጊ ሁኔታ ላይ ነው የሚሉ ይገኙበታል። አምባሳደር ፍጹም አረጋ እነዚህና ሌሎች ጥያቄዎች በማብራሪያ ወቅት መነሳታቸውን ጠቅሰው በእለቱ የተሰጠው ማብራሪያ ዘል ምላሽ ምን እንደሆነ ተራ በተራ ያስረዳሉ። የህወሀት ጽንፈኛ ቡድን በሰጠው አመራር መከላከያ ሰራዊታችን ላይ ከፍተኛ ጉዳት የሀገር ክህደት ጉዳት ጭምር ያለበት አድርሰዋል። እንግዲህ ያና የጦር መሳሪያ ዘረፋ እንዲሁም ሌሎች ፍልቶች በማድረጋቸው መንግስት ለዛ ጫፋ መልሷል። ግን ማስከበር ስራዎችን ሰርተዋል። እዚህ ላይ ያለው ብቢታ ሁሉም ግልጽነት ያገኘ ማን ትርጊቱ እንደጀመረው በራሳቸው ሚዲያ ጭምር የገለጹት በመሆኑ ይህን ተከትሎ የተካሄደው ሁኔታ በሙሉ የሚከታተሉ ናቸው። አሁን የሰብአዊ እርዳታውን በሚመለከት እየተደረጉ ያሉ ሁኔታዎችን የማስረዳት ነው የነበረው። እስካሁን ድረስ በዘጠና ሁለት የማሰራጫ ጣቢያዎች በክልሉ ውስጥ ማለት ነው የእህል አቅርቦት በመንግስት እየቀረበ እንደሆነ እና ተጨማሪ የምግብም የመድኃኒትም ሕክምና ቁሳቁስ በአጠቃላይ ድጋፎች እየተደረገው እንደሆነ እና ዓለም አቀፍ ማህበረሰብም በዩኤን ሲስተም ውስጥ ያሉትም ተገቢ ድጋፍ እያደረጉ እንደሆነ የሲአይዲም፣ እንደዚሁ ሌሎችም ለመደገፍ የሚፈልጉ ከመንግስት ጋር ተባብረው መስራት እንደሚችሉ የተቀመጠበት ነው። በዝርዝር ምን ያህል እነዚህ ቁሳቁሶች እየተሰራጩ እንደሆነ የቀረበበት ሁኔታ ነው የነበረው። ትግራይ ውስጥ በአሁኑ ሰዓት እርዳታ የሚያስፈልገው ሰው ቁጥር አራት ነጥብ አምስት ሚሊዮን እንደሆነ የክልሉ ጊዜያዊ አስተዳደር የማህበራዊ ጉዳይ ቢሮ ኃላፊ አቶ አብርሃ ደስታ ዳሰሳ ጥናት ማድረጋቸውን ገልጸው ለአሜሪካ ድምጽ መናገራቸው ይታወሳል። ከትላንት በስቲያ በዚህ ዙሪያ ዘገባ ያስነበበው ዘገባው አሶሽትድ ፕሬስም በመንግስትና በእርዳታ ሰራተኞች መካከል ከተደረገ ስብሰባ ሾልኮ የወጣ መረጃ ነው በሚል ጠቅሶ በክልሉ ሰዎች በምግብ እጥረት የተነሳ ህይወታቸው ማለፍ ጀምሯል ይላል። ቁጥሩን የተመለከተው ጥያቄ በአትላንቲክ ካውንስሉ ስብሰባ ላይ ቀርቦ ነበር ያሉት አምባሳደር ፍጹም የመንግስትን ምላሽ ያስረዳሉ። የህግ ማስከበር እርምጃው ከመጀመሩ በፊት በትግራይ ውስጥ አንድ ነጥብ ስምንት ሚሊዮን ህዝብ በሴፍቲኔት ፕሮግራም ታቅፎ እርዳታ እያገኘ የሚኖር ህዝብ ነበር። ግጭት ደግሞ ያው የትራንስፖርት እንቅስቃሴ ሆንም ብዙ ነገሩን ስለሚያስተጓጉል በዚህ አጋጣሚ ወደ ሰባት መቶ ሺህ የሚሆን ተጨማሪ ህዝብ ለዚህ ችግር እንደተጋለጠ ነው። ስለዚህ በድምሩ ሁለት ነጥብ አምስት ሚሊዮን የሚሆን ህዝብ ተገቢ እርዳታ ያስፈልገዋል። የሚያስፈልገውን እርዳታ ምናልባት ለአንድ ወር እንደዚህ የሚሆን አቅርቦትን መንግስት በእነዚህ የስርጭት ጣቢያዎች እያደረሰ እንደሆነ የተገለጸው እና ከዛ በላይ የሆነ ቁጥር አለ። የሚሉ ያው በግምት ነው የሚናገሩት ብዙዎቹ። ይህንን መረጃ እየሰጡ ያሉ እዛ ገብተን ለመዘገብ መረጃውን ለመናገር አልቻልንም ይላሉ። ሌላ በኩል ደግሞ ቁጥር ይሰጣሉ። እዛው የሚናገሩት እዛው የሚጋጭ። መጀመሪያ ይህንን ዜና ብሬክ ያደረገው ተቋም ገብተን አሰስመንት ለመስራት አልቻልንም ግን ደግሞ ይህን ያህል ህዝብ እርዳታ ያስፈልገዋል። በእርግጥ ለህዝቡ በማሰብ ይህንን እያደረጉ ከሆነ በጣም ጥሩ እገዛውን ያድርጉ፣ ህዝቡን ይደግፉት ግን በቁጥር የፖለቲካ ትርፍ ለማለት የሚደረጉ ሁኔታዎች እንዳሉ እናያለን። የእነዚህን ቁጥሮች መጨረሻ ላይ ያው የተባበሩት መንግስታትን ጭምር ሲጠቀምበት እንሰማለን። ለእነሱ ትክክለኛ ማብራሪያ ይሄ ነው በሚል ለማስረዳት በመንግስታችን በኩል ተሞክሯል። የተባበሩት መንግስታት በብዙ መንገድ እየረዳን ያለን ኢትዮጵያም ደግሞ መስራች ማባል እንደመሆኗ ተገቢ ድጋፍ ሲያስፈልጋት ማግኘት ያለባት ተቆም እንደሆን እናምናለን። እና አሳሳቢ የሆነው ምንድን ነው አንዳንድ አካባቢዎች ላይ ከትራንስፖርት እጥረት ጋር ተያይዞ በርካታ የጭነት ተሽከርካሪዎች ጅቡቲ ሄደው ፓርክ እንዲያደርግ ተደርገው ስለነበር ከጅቡቲ መንግስት ጋር በመነጋገር እንዲመለሱ ተደርገው ወደ ኦፕሬሽኑ የገቡ በመሆናቸው አሁን የትራንስፖርት ችግሩም እንደሚቃለል ነው እየተገለጸ ያለ። በሌላ በኩል ኢትዮጵያ ውስጥ በአራት የስደተኛ መጠለያ ካምፕ ውስጥ የሚገኙ ኤርትራውያን ስደተኞች በኤርትራ ወታደሮች ተይዘው ወደ ኤርትራ እየተመለሱ መሆኑን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ መረጃ እንዳለው በመግለጽ መጻፈው ደብዳቤ ገልጿል። አምባሳደር ፍጹም ስደተኞቹ ስለሚገኙበት ሁኔታም የኢትዮጵያ መንግስት ባለስልጣናት በካውንስሉ ስብሰባ ላይ ማብራሪያ ሰጥተዋል ብለዋል። በአጠቃላይ እንግዲህ ኢትዮጵያ ውስጥ ስድስት የኤርትራ የስደተኛ ጣቢያዎች እንዳሉ፣ ሁለቱ አፋር ውስጥ፣ አራቱ ትግራይ ውስጥ፣ ከአራቱ ደግሞ ሁለቱ ወደ ድንበር አካባቢ እና ሁለቱ ደግሞ ወደ መሀል ወደ ሽሪ አካባቢ እንደሆኑና እነሱም ያሉበት ሁኔታ መጀመሪያ በሕግ ማስከበር ውስጥ የነበረ ችግር እንደነበረ፣ አሁን ግን በተለይ መሀከል አካባቢ ያሉት በጥሩ ሁኔታ ላይ እንደሚገኙ የተባበሩት መንግስታት ደርሶ ተገቢ ድጋፍ እስኪሰጣቸው ድረስ በኢትዮጵያ መንግስት በኩል በብድር መልክ የሚያዝ የተለያዩ የምግብ አቅርቦቶች እየተደረገ እንደሆነ እነዚህ ሁሉ ለጉብኝት ክፍትም መሆናቸውን ቅዳሜ ዕለትም በዩኒሴር ከፍተኛ ኮሚሽነርም እንደሚጎበኝ ሁሉ ተገልጾ ነበረ። ስለዚህ ከዚህ ከዚህ ጋር በተያያዘ ከተሳታፊዎች የሚነሱ ጥያቄዎችን መልስ መስጠት ነው የነበረው። የኤርትራ ወታደሮች በኢትዮጵያ ውስጥ በትግራይ ክልል መኖራቸው ብቻ ሳይሆን ኖረውም የሰብአዊ መብት ጥሰት እየፈጸሙ በመሆኑ በአስቸኳይ እንዲወጡ የዩናይትድ ስቴትስ የጆ ባይደን አስተዳደር በውጭ ጉዳይ መስሪያ ቤት ቃል አቀባይ በኩል ባለፈው ሳምንት ጠይቋል። ሌሎች ተመሳሳይ ሪፖርቶችም እየተሰሙ ይገኛሉ። ለአምባሳደር ፍጹም አረጋ ይህ ጥያቄ በአትላንቲክ ካውንስሉ ስብሰ ዘገባ ላይ አልቀረበም ወይ? ከቀረበስ የኢትዮጵያ መንግስት ምን ምላሽ ሰጠ? ምላሹስ ምንድን ነው ለሚለው ጥያቄ አምባሳደር ፍጹም ሲመልሱ ኤርትራን ወታደሮች በኢትዮጵያ ውስጥ አሉ በሚል በተደጋጋሚ የሚገለጽ ነገር አለ። ይህም በተመለከተ የኤርትራ መንግስት አልገባሁም ብሎ መግለጫ ሰጥተዋል። ሁለተኛ የኢትዮጵያ መንግስት የኤርትራ ወታደሮችን ግብዣም እንዳላቀረበ፣ መኖራቸውንም እንዳላረጋገጠ ነው በተደጋጋሚ እየተነገረ ያለው አንድ ግልጽ መሆን ያለበት ነገር ምንድን ነው፣ ድንበሩን የሚጠብቁ ወታደሮች ጥቃት ሲደርስባቸው ድንበሩን የሚጠብቅ ማንም የለም። የኢትዮጵያ ሰራዊት በዋት በኛ ቡድን የተያዘውን እታ- እያስለቀቀ ድንበሩ ድረስ እስኪደርስ ድረስ የኤርትራ ወታደሮች ገብተዋል አልገቡም የሚለውን የኢትዮጵያ መንግስት ሊያረጋግጥ የሚችልበት መንገድ ያለ አይመስለኝ በዛ መሀል የተፈጠረውን ክፍተት እንግዲህ የኤርትራ መንግስት የሰጠውን መግለጫ ከመውሰድ ባለፈ የተለየ ነገር ማለት አስቸጋሪ ነው የሚሆነው። በእነሱ በኩል ድንበራቸው ላይ ጠብቁ እንደነበር እና ግን በምንም መንገድ ወደ ዛ እንዳልገቡ ነው እየገለጹ አሉ። ሌላው በየቦታው የደረሱ በደሎች አሉ፣ ዘረፋዎች አሉ ለሚለው ይሄ ጥያቄ ዚ አትላንቲክ ካውንስል መድረክም ላይ ቀርቦ በተገኙ ኃላፊዎች የተሰጠበት ምላሽ ህዋት ጽንፈኛው ቡድን እየለቀቀ በሄደበት ጊዜ ወደ አስራ ሶስት ሺህ የሚደርሱ በከፍተኛ ወንጀል የታሰሩ ሰዎችን ለቆ ስለነበረ ወይም እንዲወጡ ፈቅዶ ስለነበረ በዛ የተነሳ አንዳንዶችም ሰብረውም ሊሆን ይችላል እነዚህ የተለቀቁ አካላት አንዳንዱ ቦታ ታጥቀው ጭምር ከፍተኛ በደል ሊያደርሱ እንደሚችሉ ጥቆማ እየመጣ እንደሆነ አንስተዋል ማለት ነው። ይህንንም መንግስት ለመከላከል ከህብረተሰቡ ጋር በመሆን ስራ እንደጀመረ ነው የተገለጸው። ስለዚህ በኢትዮጵያ መንግስት በኩል አብዞም ይሆን እንዲሁ የሚያውቀው የኤርትራ ወታደሮች መግባት እንደሌለ ነው በተደጋጋሚ እየተገለጸ ያሉ። ግን ይሄ እየተባለም እያለ በተደጋጋሚ የተለያዩ የሀሰት እንትኖችን እያቀረቡ ግን አንድም ማስረጃ ማቅረብ ያልቻሉበት ሁኔታ ነው ያለው ማለት ነው እና ይሄ ስም ማጥፋት ለመቻ ካልሆነ ስ ጋር ደጋግሞ ውሸትን በመናገር እውነት ለማስመሰል ከመሞከር ውጪ የ የተለየ ነገር የአይን ማኞች አሉ። ለምሳሌ የተጎጂ ቤተሰቦች እዛ አካባቢ በተለይ በዚህ በአዲግራት ውቅሮ፣ በኤርትራ ድንበር አካባቢ ያሉ የዩናይትድ ስቴትስ መንግስትም መረጃ እንዳለው ጠቅሶ በውጭ ጉዳይ መስሪያ ቤቱ አማካኝነት የሚሰጣቸው መግለጫዎች አሉ። ዓለም አቀፍ የተለያዩ ተቋማትም ይሄ ነገር ይነሳል። መግባታቸው እንደ ከአጠራጣሪ በላይ ነው የሚፈጽሙት ድርጊት ነው እንጂ በሚል ነገር ይነሳል እና ከኤርትራ መንግስት ጋር በዚህ ጉዳይ ላይ የኢትዮጵያ መንግስት ለመነጋገር ያደረገው ጥረት የለም። እንግዲህ በኤርትራ በኩል አልገባንም የሚል መግለጫ ተሰጥተዋል። አጠቃላይ የሪጅን ጦርነት እንዲሆን የሚፈልጉ ሀይሎች ናቸው እንደዚህ እያደረጉ ያሉት እነሱ እንደዚህ ጋብዘው ስላስገቡ እኛም ሌላ ሀገር እንጋብዛለን ነው እና ጉዳዩን ወደ ሪጂናል ጦርነት ለመቀየር ነው የታሰበ ያለው። ማለት የኢትዮጵያ በኩል የህግ ማስከበሩን እርምጃ መንግስት በራሱ ተማምኖ የገባበት ነው። ስለዚህ ከዚህ የተለየ መረጃ አለን፣ የዓይንም ማኞች አሉን እንደዚህ ላሉት ያው የጊዜ ጊዜ ጉዳይ ስለሆነ መረጃቸውን እያቀረቡ ይሄዳሉ። እና በመንግስት በኩል ባላረጋገጠው ጉዳይ ኦፊሻል የሆነ መግለጫ እየተሰጠ የተለየ የሚያነሳው ትግራይ ክልል ውስጥ ከተከሰተው ሰብአዊ ቀውስ ጎን ለጎን ተያይዞ የሚነሳው አሁንም በክልሉ ውጊያ መኖሩን ሲሆን ይህንን በተመለከተ ሰሞኑን ለዓለም አቀፉ የሰላም ፋውንዴሽን ከትግራይ ገጠራማ ቦታ ሆነው በስልክ ቃለ ምልልስ እንደሰጡ የተገለጸውን የቀድሞ የኢትዮጵያ መንግስት ባለስልጣን ሙልጌታ ገብረ ሕይወትን ቃል ጠቅሶ ኤፒ እንደዘገበው በትግራይ ክልል አሁንም ውጊያው መቀጠሉንና የኤርትራ ወታደሮች የአርሶ አደሩን ሰብል ካቃጠሉና ከዘረፉ በኋላ በኋላ በኤርትራ ድንበር አካባቢ የሚገኙ ገበሬዎች በረሃብ መካከል መሆናቸውን ገልጸዋል። በቅርቡም ከፍተኛ የሰብአዊ ቀውስ ሊከተል ይችላል ሲሉ ስጋታቸውን አጋርተዋል። በዚህ ጉዳይ ላይ ከኤርትራ መንግስት ምንም ምላሽ ማግኘት እንዳልቻለ አያይዞ አስፍሯል። በሌላ በኩል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ለጋሾች ሙሉ ለሙሉ ትግራይ ክልል እንዲገቡ በሚጠይቀው ማሳሰቢያ አሁንም በትግራይ ክልል የተለያዩ አካባቢዎች ውጊያው እንደቀጠለ ገልጿል። የክልል አምባሳደር ፍጹም አረጋ ለዚህ ጥያቄ የተሰጠውን ምላሽ ያብራራሉ። በዚሁ ኮንፈረንስ ላይ የተነሳ ጥያቄ ነው የተሰጠው ምላሽም የህግ ማስከበር ዋነኛው ምዕራፍ ተጠናቋል በጣም ጥቂት የእስር ትእዛዝ የወጣባቸው የተደበቁ ተሸሸጉ የህወሓት አመራሮች እንዳሉና እነሱን ለህግ የማቅረቡ እርምጃ በጣም በተወሰኑ ፖኬቶች አካባቢ እየተካሄደ እንደሆነ ተገልጿል አምባሳደር ፍጹም በኢትዮጵያ ትግራይ ክልል ያለውን ትክክለኛ ገጽታ በተመለከተ በአትላንቲክ ካውንስል አማካኝነት በኩል ለተዘጋጀው የሀሳብ አብላዮች ቡድን ብቻ ሳይሆን ሌሎችም ተቋማት ትክክለኛ መረጃ እንዲያገኙ በተገኘው አጋጣሚ ሁሉ መንግስት በ ማስረዳት ላይ እንደሚገኝ ገልጸው፣ በአሁኑ ሰዓትም እነሱንም እኛንም የሚያሳስበን ሰብአዊ ቀውሱን በቶሎ ማስተካከል ስለሚቻልበት ሁኔታ እንጂ የጦርነቱ ጀማሪ ማን እንደሆነ ሁሉም ያውቀዋል ብለዋል። በተለይም እንዲህ ያሉ መረጃዎችን መስጠት አስፈላጊ የሚሆነው በውጭ ለሚገኙና የተሳሳተ መረጃ ለሚደርሳቸው የትግራይ ተወላጆች እንደሆነ አብራርተዋል። ህዝቡ እውነቱን የማወቅ መብት አለው። በእኛ እምነት በጣም ብዙ ውጭ የሚኖሩ የትግራይ ተወላጆች እውነቱ ተደብቋቸዋል። አንዳንድ ቲፒኤልኤፍ አባላት የነበሩ ወይም ደጋፊ የነበሩ ጭምር እውነቱ ተደብቋቸዋል። እውነቱ ምንድን ነው? በድምጺ ወያነ ቀርበው ሴክሬቱሪ ጌታቸው የተናገሩት ነው። ቀድሞ ያጠቁ መሆኑን ማለት ነው። የዩኤስ ኮንግረስ ወይም ካፒታል ሂልን ወረው በሰላማዊ ሰልፍ መጀመሪያ መጥተው ከዛ በኋላ የኃይል እንቅስቃሴ አድርገው ካፕተል ሂልን፣ ምክር ቤቱን ያን ሁሉ ጉዳት ሲያደርሱ ኢንሰረክሽን ነው የተባለው። ህገ መንግስትን በኃይል ለመተካት የተደረገ እንቅስቃሴ፣ ምርጫው እንዳይጸድቅ ዞሮ ዞሮ ፕሮሲጀር አለ የነበረው፣ ግን ያን የማጽደቅ ሂደት የማደናቀፍ እርምጃ እንግዲህ በአጋጣሚ በአክሲደንት የሞቱ ሰዎች አሉ፣ አንድ አምስት ሰዎች። ግን በኢትዮጵያ ሁኔታ ግን ሕገ መንግስቱን የሚጠብቀውን ሰራዊቱን በተኛበት አስበው ነው የገደሉት። ይህ የሀገር ክህደት ነው ማለት፣ ከኢንሰረክሽን በላይ ነው። እናም እዚህ አሜሪካን ሀገር ያሉ በደንብ ይገነዘባሉ። ይሄ ትልቅ ወንጀል ተፈጽሟል። የእነሱ ስጋት የእኛም ጭምር ስጋት፣ በዛ መነሻ የመጣው ሁኔታ ሌላው ምንም የማያውቀው ሰላማዊ ሰዎች በረሀብም ይሁን በእንግልትም ይሁን በሌላም ህይወታቸውን በማጣት ጉዳት ውስጥ እንዳይገቡ ማድረጉ ነው እንጂ ትልቅ ትልቅ ትልቅ ወንጀል ተፈጽሟል። በኢትዮጵያ ታሪክ፣ በዓለም ታሪክ ታይቶ የማይታወቅ ወንጀል ተፈጽሟል። ይሄንን የማይገነዘቡ በጣም ብዙ የተሳሳተ መረጃ የተነገራቸው የትግራይ ተወላጆች እንዲሁም የቲፒኤልኤፍ ድጋፊዎች የነበሩ ሰዎች አሉ። ይህን እውነት ማውጣት የሚዲያዎች ኃላፊነት ይመስለኛል። ታይም ደግሞ በሀገራችን ላይ ሰላምን ለማሸነፍ ማለት ነው ሰው አጠቃላይ አብዛኛው ህዝብ ወደ ህሊናው ተመልሶ በሰላማዊ መንገድ እንዲንቀሳቀስ ህገወጥ ድርጊት የፈጸሙ ሰዎች ለህግ ቀርበው ከገቢም ቅጣት ማግኘት አለባቸው። እና እዚህ ያሉ ሰዎች እዛ በኋላ እየተፈጸመ ያለው መዘግየቱ እንደገና ህዝሀል ላይ የሚደርሰውን እንግልቱ ቶሎ ሰላም ሊመጣ እንዲችል ማድረጉ ነው እንጂ የሚያሳስባቸው እዚህ ላይ በአሜሪካ መንግስት ውስጥ መሆን በቲንክ ታንክን በምሁራን ደረጃ ያሉትን ይገነዘባሉ። ግን የትግራይ ተወላጆችን ግን ጥቂት የሚገነዘባሉ። ብዙዎች ግን በዛ ደረጃ አልደረስን። በጣም የሚያሳዝነው ደግሞ እዚሁ ተወልደ ያደጉ ወጣቶችን ሁሉ አሳስተዋቸዋል። ስለዚህ ወደ ህሊናቸው እንዲመጡ ተገቢ ስራ መስራት አለበት ተብዬ አስባለሁ። በሌላ በኩል በክልሉ ያለውን የጤና ሽፋን ሁኔታ በተመለከተ ድንበር የለሽ ሐኪሞች ማህበር የትግራይ ክልል የአስቸኳይ ጊዜ አስተባባሪ አልበርት ቪናስ ከታህሳስ ጀምሮ ወደ ትግራይ ክልል ተጉዘው አዲግራት፣ አክሱምና አድዋን ጎብኝተው ከተመለሱ በኋላ ከሁለት ቀናት በፊት በድርጅቱ ድረገጽ ላይ ባስነበቡት አዲስ ሪፖርት በትግራይ ክልል ገጠራማ አካባቢዎች ምን እየተፈጠረ እንደሆነ ማወቅ ባለመቻሉ ስጋት እንዳላቸው ነገር ግን ከአካባቢው ሽማግሌዎች መረዳት እንደቻሉት ሁኔታዎች እጅግ አስቸጋሪ መሆናቸውን ገልጸዋል። በአዲግራት ከተማ ከፍተኛ ውጥረት መኖሩን፣ በሆስፒታሎች ውስጥ ያለው ሁኔታም እጅግ አስቸጋሪ እንደሆነ፣ ምግብ ውሃና ገንዘብ እንደሌለ መመልከታቸውን በሪፖርታቸው አስነብበዋል። በሆስፒታል ውስጥ የተኙት አንዳንዶቹ ታካሚዎች አሰቃቂ ጉዳቶች እንደደረሱባቸው፣ አንዳንዶቹ ደግሞ በምግብ እጥረት እንደተጎዱ መመልከታቸውንም ገልጸዋል። አምነስቲ ኢንተርናሽናል በበኩሉ የተባበሩት መንግስታት ድርጅት ሁለት ነጥብ ሶስት ሚሊዮን ሰዎች በትግራይ ክልል የምግብ እርዳታ እንደሚያስ ፈልጋቸው ጠቅሶ በትግራይ ሰላማዊ ዜጎች ላይ ጭፍጨፋ መፈጸሙን፣ የቦምብ ጥቃት መድረሱን፣ ግድያና ዘረፋ እንዲሁም በሴት ልጆች ላይ ጾታዊ ጥቃት መፈጸሙን ጠቅሶ በአሁኑ ሰዓት አራት መቶ ሀምሳ ሺህ ሰዎች ከመኖሪያ ቀያቸው ተፈናቅለዋል ብለዋል። እነዚህን ዜጎች ለማገዝም መንግስት ሙሉ ለሙሉ በሩን ለረዴት ድርጅቶች መክፈት አለበት ሲል አሳስቧል። ከዚሁ ጋር በተያያዘ ሰሞኑን በኢትዮጵያ ጉብኝት ያደረጉት የተባበሩት መንግስታት ድርጅት ከፍተኛ ኮሚሽነር ፊሊፖ ግራንዲ ከጉብኝታቸው በኋላ ለጋዜ ጋዜጠኞች በሰጡት መግለጫ የተባበሩት መንግስታት ተቋማትና መንግስታዊ ያልሆኑ ድርጅቶች በክልሉ እንዲንቀሳቀሱ መፍቀድ እጅግ መሰረታዊ መሆኑን ገልጸው ሀያ አምስት መንግስታዊ ያልሆኑ ተቋማት ወደ ትግራይ ክልል እንዲገቡ ፍቃድ እንዲሰጣቸው በመጠባበቅ ላይ መሆናቸውን ተናግረዋል። በዚሁ መግለጫቸው ላይ ትግራይ ክልልን በተመለከተ በማህበራዊ ሚዲያ ላይ ብዙ የተለያዩ ነገሮችን እንደሚነገሩን ገልጸው ደርሳቸው ቦታውን በአካል ተገኝቶ ለተገነዘበ ግን ሁኔታው ምን ያህል የተወሳሰበ መሆኑን መረዳት እንደሚቻል ጥቆማ ሰጥተዋል። በርካታ የተኩስ ልውውጦችና ጥሰቶች በሁሉም ወገኖች እንደነበሩና በገለልተኛ አካላት ምርመራ ሊደረግ እንደሚገባም ገልጸዋል። ሁኔታዎች ተባብሰው ከቁጥጥር ውጭ ሳያወጡ አስቸኳይ እርዳታ በመስጠት ሰብአዊ ቀውሱን ማስቆም እንደሚገባም ጠቁመዋል። ለአሜሪካ ድምጽ ሲዮን ግርማ ከሲልቨር ስፕሪንግ ሜሪላንድ